Foreign Service Institute Amharic Basic Course Unit 7 Basic Sentences For Learning <laughs> አዲስ ከተማ የቱ የትኛው? አውቶቡስ? እባክዎ ወደ አዲስ ከተማ በየትኛው አውቶቡስ መሄድ እችላለሁ? እውነት በእውነቱ አላውቀውም። ያ ፖሊስ ምናልባት ሊነግሮት በእውነቱ አላውቀውም። ነገር ግን ያ ፖሊስ ምናልባት ሊነግሮት ይችላል። እጠይቀዋለሁ። እሺ፣ እግዚአብሔር ይስጥልኝ። እጠይቀዋለሁ። ፖሊስ ምን ጤና ይስጥልኝ። ጤና ይስጥልኝ። ፈልጌ ፈልጌ ነበር አገኘ ማግኘት ያገኛል። እንደማገኘው ወደ አዲስ ከተማ ለመሄድ ፈልጌ ነበርና አውቶቡሱን የት እንደማገኘው አላውቅም። ከመንገድ ማዶ ያን ማቆሚያ መቆሚያ፣ ከዚህ መንገድ ማዶ ያንን የአውቶቡስ ማቆሚያ ያያሉ? አዎ አያለሁ። ይጠብቁት። እዚያ ይህዱና ይጠብቁት። አመሰገነ፣ ማመስገን፣ ያመሰግናል። አመሰግንዎታለሁ። ምንም አይደል። ጤና ይስጥልኝ። እንደምን አሉ? እግዚአብሔር ይመስገን፣ ደህና። እባክዎ ወደ አዲስ ከተማ በየትኛው አውቶቡስ መሄድ እችላለሁ? በእውነቱ አላውቀውም ነገር ግን ያ ፖሊስ ምናልባት ሊነግረዎት ይችላል። እሺ፣ እግዚአብሔር ይስጥልኝ፣ እጠይቀዋለሁ። ጤና ይስጥልኝ። ጤና ይስጥልኝ። ወደ አዲስ ከተማ ለመሄድ ፈልጌ ነበርና አውቶቡሱን የት እንደማገኘው አላውቅም። ከዚህ መንገድ ማዶ ያንን የአውቶቡስ መቆሚያ ያያሉ። አዎ አያለሁ። እዚያ ይሂዱና ይጠብቁት። አመሰግንዎታለሁ። ምንም አይደል። ፎር ኮምፕሬንሽን ጤና ይስጥልኝ። እንደ ምን አሉ? እግዚአብሔር ይመስገን ደህና። እባኮ ወደ አዲስ ከተማ በየትኛው አውቶቡስ መሄድ ይችላለሁ? በእውነቱ አላውቀውም፣ ነገር ግን ያ ፖሊስ ምናልባት ሊነግሮት ይችላል። እሺ፣ እግዚአብሔር ይስጥልኝ እጠይቀዋለሁ። ጤና ይስጥልኝ። ጤና ይስጥልኝ። ወደ አዲስ ከተማ ለመፈል ለመሄድ ፈልጌ ነበርና አውቶቡሱን የት እንደማገኘው አላውቅም። ከዚህ መንገድ ማዶ ያንን የአውቶቡስ መቆሚያ ያሉ? አዎ አያለሁ። እዚያ ይሄዱ እና ይጠብቁት። አመሰግንዎታለሁ። ምንም አይደል። ሰብስቲቱሽን ኮሬሌሽን ድሪል አንድ ቤት አየ። አንድ ቤት ያያል። መኪና ለአባቷ ሰጠች መኪና ለአባቷ ትሰጣለች። ትምህርት ቤት ከፈትን ትምህርት ቤት እንከፍታለን አንድ ቤት ሰራ አንድ ቤት ይሰራል። ቡና ጠጣችሁ ቡና ትጠጣላችሁ። አንድ መጽሐፍ አደረሱ አንድ መጽሐፍ አደርሳለሁ። አንድ ተማሪ አወቅን አንድ ተማሪ እናውቃለን። አንድ ከተማ አየች። አንድ ከተማ ታያለች። አንድ ሴት አየሽ። አንድ ሴት ታያለሽ። አንድ ስኒ ቡና ሰጠህ። አንድ ስኒ ቡና ትሰጣለህ። ሶስት ተማሪዎች መጡ። ሶስት ተማሪዎች ይመጣሉ። አባቴ ወደ ከተማ ሄደ። አባቴ ወደ ከተማ ይሄዳል። እናቴ ወደ ኢትዮጵያ ሄደች። እናቴ ወደ ኢትዮጵያ ትሄዳለች። እርሶ ቡና ጠጡ። እርሶ ቡና ይጠጣሉ። አንድ መኪና ወሰዱ። አንድ መኪና ይወስዳሉ። እናንተ ነገራችሁ እናንተ ትነግራላችሁ። ብዙ ገንዘብ አገኘ። ብዙ ገንዘብ ያገኛል። ምን ጠየቅሽ? ምን ትጠይቂያለሽ? መሄድ ፈለግን። መሄድ እንፈልጋለን። አንድ ቃል ደገመ። አንድ ቃል ይደግማል። ገንዘብ ከፈላችሁ ገንዘብ ትከፍላላችሁ። አንድ ተማሪ ጠራች። አንድ ተማሪ ትጠራለች። ወደ ቤቴ መሄድ ቻልሁ። ወደ ቤቴ መሄድ እችላለሁ። ምን አለ? ምን ይላል? ይህ ነገር ምን ተባለ? ይህ ነገር ምን ይባላል? ገንዘቡን ለሆቴሉ ትከፍላለህ። ገንዘቡን ለሆቴሉ ትከፍያለሽ። አባትህን ትመስላለህ። አባትሽን ትመስያለሽ። መኪናቸውን ትወስዳለህ። መኪናቸውን ትወስጃለሽ። ዛሬ ከሰዓት በኋላ ትመጣለህ። ዛሬ ከሰዓት በኋላ ትመጫለሽ። ቡና ትጠጣለህ። ቡና ትጠጫለሽ። ወደ ትምህርት ቤት ትሄዳለህ። ወደ ትምህርት ቤት ትሄጃለሽ። አንድ መጽሐፍ ትሰጣለህ። አንድ መጽሐፍ ትሰጫለሽ። መጽሐፎችን ታደርሳለህ መጽሐፎችን ታደርሻለሽ ወደ አገርህ መሄድ ትችላለህ ወደ አገርሽ መሄድ ትችያለሽ አስተማሪህን ታያለህ አስተማሪ ሽንታ አለሽ። አማርኛ ትችላለህ። አማርኛ ትችያለሽ። ወደ አሜሪካ ትሄዳለህ። ወደ አሜሪካ ትሄጃለሽ። አስተማሪህን ታመሰግናለህ። አስተማሪሽን ታመሰግኛለሽ። ትምህርት ቤቱን አያችሁት? አዎ፣ አየነው። አስተማሪዋን ወደ ትምህርት ቤት ጠራችኋት? አዎ፣ ጠራ ናት። አንድ መጽሐፍ ትሰጡታላችሁ? አዎ፣ እንሰጠዋለን። አዲስ ከተማን ያውቁታል? አዎ፣ አውቀዋለሁ። ዛሬ ትጠሪዋለሽ? አዎ፣ ጠረዋለሁ። መኪናህን ትከፍታለህ አዎ እከፍታለሁ አቶ ለማን ጠየቃችሁት አዎ ጠየቅነው አስተማሪዎች ትምህርት ቤቱን ዞሩት አዎ ዞሩት የአቶ ከበደን አባት ታውቁታላችሁ አዎ፣ እናውቀዋለን። ባቡር ጣቢያውን ታዩታላችሁ? አዎ፣ እናየዋለን። ተማሪው አስተማሪውን አመሰገነው? አዎ፣ አመሰገነው። እህትህን ትምህርት ቤት አስገባሃት? አዎ፣ አስገባኋት። አቶ ለማ የአዲስ አበባን ባቡር ጣቢያ አወቀው? አዎ አወቀው። አቶ ከበደ ለእህቱ አንድ ሲኒ ቡና ሰጣት? አዎ ሰጣት። አቶ ከበደ ገንዘብ ነበረው? አዎ ነበረው። አባቶን ጠየቋቸው? አዎ ጠየቅኋቸው። ከበደን ዛሬ አዩታል? አዎ አየዋለሁ። አለው አስተማሪው። መኪና ይሰጡሻል? አዎ አንድ መኪና ይሰጡኛል። አቶ ከበደን ታውቁታላችሁ? አዎ እናውቀዋለን። አስተማሪህን ትጠራቸዋለህ? አዎ፣ እጠራቸዋለሁ። አውቶቡስ መቆሚያ አገኝሻለሁ? አዎ፣ ታገኘኛለህ። ከመንገዱ ማዶ የአውቶቡሱን መቆሚያ ታያዋለህ? አዎ፣ አየዋለሁ። ቤትሽን ለእኔ ታሳይኛለሽ? አዎ፣ አሳይዎታለሁ። ወንድምህን ትምህርት ቤት ታስገባዋለህ? አዎ፣ አስገባዋለሁ። ስለ መኪናው ከበደን ታመሰግኘዋለሽ? አዎ አመሰግነዋለሁ። ዛሬ አባትና እናቶን ይጠይቋቸዋል? አዎ ጠይቃቸዋለሁ። እህቶን ወደ ትምህርት ቤት ይወስዷታል? አዎ ወስዳታለሁ። ኢትዮጵያን ያውቋታል? አዎ አውቃታለሁ። ሚስቶን ይወስዷታል? አዎ ወስዳታለሁ። እህትህን አያሃት? አዎ አየኋት። መጽሐፍ ነበራት? አዎ ነበራት። ጥሩ መኪና ነበረህ? አዎ ነበረኝ። መኪናዎች ነበሩህ? አዎ ነበሩኝ። ቤቶች ነበሯችሁ? አዎ ነበሩን። በአሜሪካ ውስጥ ወንድም ነበረው? አዎ ነበረው። በአሜሪካ ውስጥ ቤት ነበረዎት? አዎ ነበረኝ። ጥሩ ተማሪዎች ነበሯቸው? አዎ ነበሯቸው። ናራቲቭ ድርሰት የአሜሪካ ዋና ከተማ ዋሽንግተን ነው። የኒውዮርክ ሕዝብ ብዙ ነው። እኔም እሄድ አለሁ። ከበደ ቢፈልግ መምጣት ይችላል። በከተማው ውስጥ ብዙ ሲኒማ ቤቶች አሉ። ዋጋው ብዙ ነው። የኢትዮጵያ ዋና ከተማ አዲስ አበባ ይባላል። እዚህ ከተማ ውስጥ በጣም ብዙ ኤምባሲዎችና ሚኒስቴሮች አሉ። የከተማው ህዝብ በጣም ብዙ ነው። በከተማው ውስጥ ብዙ አውቶቡሶችና መኪናዎች አሉ። የከተማው ፖሊሶችም በጣም ጥሩ ናቸው። አንድ ሰው አንድ አዲስ ነገር ለማየት ቢፈልግ ወደ አዲስ ከተማ በአውቶቡስ መሄድ ይችላል። አዲስ ከተማ ውስጥ ብዙ የመጽሐፍ ሱቆች፣ ሆቴሎችና ሲኒማ ቤቶች አሉ። እቴጌ ሆቴል ውስጥ መልካም ምግብ አለ። አንድ ሰው የአሜሪካን ሲኒማ ቢፈልግ ወደ አንዱ ሲኒማ ቤት ውስጥ መሄድና ማየት ይችላል። የሲኒማ ዋጋ ብዙ አይደለም። ጥያቄዎች የኢትዮጵያ ዋና ከተማ ማን ይባላል? አዲስ አበባ ውስጥ ምን አለ? የአዲስ አበባ ሕዝብ ስንት ነው? ወደ አዲስ ከተማ በምን መሄድ ይችላሉ? የከተማ ፖሊሶች መልካም ናቸው። አዲስ አበባ ውስጥ ሲኒማ ቤቶች አሉ። የሲኒማ ዋጋ ስንት ነው? እቴጌ ሆቴል የት አለ? በሆቴሉ ውስጥ ምን አለ? ጥሩ ምግብ የት አለ? አንድ ሰው የአሜሪካን ሲኔማ የት ማየት ይችላል? This is the end of unit 7.